የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ኅዳር 14 2016 ዓ ም ዝግጅታችን ጀምረ የኢትዮጵያ መንግስትና የኦሮሞ ነጻነት ሠራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለሕዝብ በይፋ እንዲገለጽ የሕዝብ እንደራሴዎች ጠይቀዋል። መንግሥታችንም ሆን የኦሮሞ ነጻነት ግንባር እየተደረደረ ያለው በሕዝብ ጉዳይ ላይ ማለት ነው። ስለዚህ ያልተስማሙባቸው ነጥቦች ናቸው። የአሜሪካ ድምፅ አስተያየታቸውን ከሰጡ የህዝብን ደራሲዎች መካከል ያንደኛውን ነው በጨረፍታ ያስደምጥናችሁ። ሙሉ ጉዳዩ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ዛሬ ምሽት ይሰማሉ። ሳስተናግዳቸው ማመሻው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮኝ ይቆያል። የዕለቱ ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር ያለም ዜናዎችን ልናንተ እናሰማለን። ደረጀ ደስታ ይጠብቃችኋል። ጤና ስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በእስራኤልና ሐማስ መካከል ለአራት ቀናት የሚቆየው የተኩስ ፋታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 17 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ እርዳታ ያስፈልጋቸዋል። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታነት ለመቀየር መዘጋጀቱን አስታወቀ የሚሉትና ሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በእስራኤልና በሐማስ መካከል ለአራት ቀናት የሚቆየው የተኩስ ፋታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ከወር በላይ ለወሰደው ግጭት ፋታ ይሰጣል የተባለው ይህ ስምምነት በሐማስ ታጣቂዎች የታገቱትና በእስራኤል ታስረው ያሉት ፍልስጤማውያን የሚፈቱበትን አካሄድ አስቀምጧል። በእስራኤል የቦምብ ድብደባና መሰረታዊ አቅርቦቶች እጥረት ለደረሰባቸው 2.3 ሚሊዮን የጋዛ ነዋሪዎችም ሰብአዊ እርዳታን ለማድረስ ያስችላል ተብሏል። የእስራኤል ጦር ከቀያቸው የተፈናቀሉ ፍልስጤማውያን አሁንም ወደ ተወሰኑ አካባቢዎች እንዳይመለሱ ማስጠንቀቁን ቀጥሏል። በካታር በዩናይትድ ስቴትስና በግብፅ ሸምጋይነት የተካሄደው የተኩስ ፋታ ስምምነቱ ግጭቱ ውሎ አድሮ እንዲቆም የተስፋ ጭላንጭል እንደሚሰጥ ተጠቁሟል። የእስራኤል መሪዎች ግን አስፈላጊ ሆኖ ከተገኘ በጋዛ የሐማስ ታጣቂዎች ላይ እንሰነዝረዋለን ያሉትን ጥቃት ለመቀጠል ዝግጁ እንደሆኑ አስታውቀዋል። የተኩስሱ ፋታ ስምምነቱ ተግባር ላይ እንደዋለ ከተገለጸበት ዛሬ አርብ ከማለዳው አንድ ሰዓት ጀምሮ ምንም አይነት የተኩስ ድምፅ እንዳልተሰማ የአሶሺየትድ ፕሬስ ዘገባ አመልክቷል። ከታጋቾቹ የተወሰኑት በዛሬው ዕለት መለቀቃቸውን ተመልክተዋል። የግብፁ ፕሬዚደንት አብደልፋታ አልሲሲ በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ትናንት ሐሙስ በሰጡት መግለጫ አድንቀው የፍልስጤማውያን መፈናቀል ግን ቀይ መስመር ነው ብለዋል። ፕሬዚደንት አልሲሲ ካይሮ ውስጥ በሺዎች የሚቆጠሩት በተሳተፉበት የፍልስጤማውያን ጉባኤው ላይ ባሰሙት ንግግር ከዩናይትድ ስቴትስ እና ከካታር ወንድሞቻችን ጋር በጋራ የተደረጉት የግብፃውያን ጥረቶች የሰብአዊ ተኩስ አቁሙ ስምምነቱን አጎናጽፈዋል ሲሉ ተደምጠዋል። አልሲሲ የተደረሰበትን ስምምነት ያወደሱ ቢሆንም የፍልስጤም ስደተኞች ወደ ግብፅ ምድር እንዲጎርፉ ለማድረግ ፈቃደኛ አለመሆናቸውን በድጋሚ ተናግረዋል። ኤልሲሲ በንግግራቸው ግብጽ ለእኛ መፈናቀል ቀይ መስመር ነው የምትለው ለዚህ ነው አንቀበለውም ወይም እንዲሆንም አንፈቅድም ብለዋል። ግብጽ ፍልስጤማውያን ወደ ግብጽ መውጣታቸው የፍልስጤምን የግዛት ጥያቄ ውድቅ ያደርገዋል፣ የግብጽን ደህንነትና ኢኮኖሚም አደጋ ላይ ይጥላል ብላ ትፈራለች። መካከለኛው ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 17 ሚሊዮን የሚሆኑ ሶማሊያውያን የአስቸኳይ ጊዜ እርዳታ እንደሚያስፈልጋቸው ተገለጸ። በለድዌን ከተማና በአካባቢው ከባድ ዝናብ ያስከተለው ጎርፍ ብዙ ሰው ያፈናቀለ ሲሆን አደጋው ቀደም ሲል ተፈናቅለው ችግር ላይ በነበሩ ላይም ከፍተኛ ጉዳት ማድረሱ ታውቋል። አንድ የሶማሊያ አደጋ አመራር ከፍተኛ ባለስልጣን አደጋው 53 ሰዎች መግደሉን ለአሶሴትድ ፕሬስ ገልጸዋል። ቀውሱ በመላ ሶማሊያ እንደሚስተዋልና ወደ አውሮፕላን ማረፊያ የሚወስደውን ጨምሮ የዋና ከተማይቱን አውራ መንገዶች ሳይቀር መጥለቅለቃቸው ተነግረዋል። ሶማሊያ ጎረቤቶቿን ኢትዮጵያና ኬንያን ጨምሮ ከቆዩበት የተራዘመ ድርቅ ለማገገም እየታገለች ቢሆንም የምግብ ዋስትና እጦትና የተፈናቀሉት ሰዎች ቁጥር እየጨመረ መምጣቱ ተጠቅሷል። ምስራቅ አፍሪካ ውስጥ ሰሞኑን ጎርፍ ያፈናቀለው ሰው ቁጥር ከሶስት ሚሊየን መብለጡን የነፍስ አድን ኮሚቴው ሻሽዋት ሳራፍ ጠቁመው ሶማሊያ ውስጥ 1 ሚሊየን ተኩል ሄክታር ማሳ ተጠለቅልቋል ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታ ለማዛወር መዘጋጀቱን አስታወቀ። ፕሬዚደንት ዊሊያም ሩቶ ባለፈው ወር የመንግስት ቢሮክራሲን ለመቀነስ በሚል ያወጡትን ህግ አስመልክተው ትናንት ሐሙስ ሲናገሩ በዝርዝር ባይጠሯቸውም የተጨማሪ መቶ ኩባንያዎች ጉዳይም እንደሚታይ አስታውቀዋል። አዲሱ ህግ የመንግስት ኩባንያዎችን ወደ ግል የማዛወሩ ሂደት ማንም ሰው ከድርጅቶቹ ድርሻ ወይም አክሲዮን መግዛት እንዲችል ለህዝብ ክፍት በማድረግ ወይም ግልጽ ጨረታ በማውጣት እንዲሸጡ ያዛል። ኬንያ ከአሁኑ እርምጃዋ ቀደም ሲል በመንግስት ይዞታ ስር የነበሩ ተቋማትን ወደ ግል ያዛወረችው የዛሬ 15 ዓመት ሲሆን ያኔ የሳፋሪኮምን የቴሌኮሙኒኬሽን ሽያጭ 25 ከመቶ ለህዝብ ግዥ ክፍት በማድረግ ወደ ግል ይዞታነት ቀይራለች። የዛሬ 14 ዓመት ደግሞ የነዳጅ ማስተላለፊያ ኩባንያን፣ የኤሌክትሪክ ኃይል ማመንጫ ኩባንያ፣ ባንኮችን ጨምሮ 26 ድርጅቶች ወደ ግል ይዞታነት እንዲዛወሩ የአገሪቱ ካቢኔ ቢወስንም እስካሁን የተከናወነ እርምጃ እንደሌለ ታውቋል። ኬንያ ከፍተኛ የገንዘብ እጥረት ፈተናዎችን እየተጋፈጠች መሆኗ እየተነገረ መሆኑም ታውቋል። ሩሲያ ኢላማቸውን በሚመቱ የረጅም ርቀት ከባድ መሳሪያ ጥቃቶች ከግንባር በስተ ጀርባ ከፍተኛ ጉዳት እየደረሰባት ነው ሲል የብሪታንያ የመከላከያ ሚኒስትር ዛሬ አርብ አመለከተ። የዛሬ ሁለት ሳምንት ግድም ጥቅምት 30 ሄርሶን ወረዳ ውስጥ ከግንባር 23 ኪሎ ሜትር በስተጀርባ በምትገኘው ህላዲቭክ መንደር በከባድ ተሽከርካሪዎች ኮንቮይ ላይ በተፈጸመው ጥቃት ከሰባ በላይ የሩሲያ ወታደሮች መገደላቸውን ሚኒስትሩ ጠቁመዋል። የሚኒስትሩ ሪፖርት አክሎ ባለፈው እሁድ ህዳር 9 ደግሞ ከውጊያው ግንባር 60 ኪሎ ሜትር በስተጀርባ በሚገኘው ኩማቾቭ ሲካሄድ በነበረ የሽልማት ስነ ስርዓት ወይም የሙዚቃ ትርኢት ላይ የደረሰ ድብደባ ምናልባት በአስሮች የሚቆጠሩ ሰዎች ላይ ከባድ ጉዳት ሳይደርስ እንዳልቀረ ተናግሯል። ዩክሬን ራሷን ብቶን ከባድ ጉዳት እንደደረሰባት የሚጠቁመው ይህ ሪፖርት ባለፈው ጥቅምት 23 በተካሄደ የሜዳሊያ ስነ ስርዓት ላይ የተኩስ የሩሲያ ሚሳኤል 19 የአንድ የዩክሬን ብርጌድ ባልደረቦችን መግደሉን አመልክቷል። ሩሲያ ከጥቅምት አጋማሽ አንስቶ ከተማይቱን ለመያዝ በብዙ መጣሯንና የሚያጠረቃ ስኬት አለመቀዳጅቷን ዩክሬናውያን መናገራቸውን ዘገባው አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናው አመሰግናለሁ በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዓርብ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን ዛሬ ምሽት በምስልና ድምፅ ቅንብሩ ሲሴ አሸናፊና ግርማ ደገፋ ም አብረውኝ አሉ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት ዋና አዘጋጅ ደግሞ ጽዮን ግርማ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለህዝብ በይፋ እንዲገለጽ ከኦሮሚያ ልዩ ልዩ አካባቢዎች የተመረጡ የህዝብ ተወካዮች ምክር ቤት አባላት ጠይቀዋል። ያለ ስምምነት የተቋረጠውን ድርድር አስመልክቶ የአሜሪካ ድምፅ አስተያየታቸውን የጠየቃቸው ሶስት የምክር ቤቱ አባላት በቀጠለው ግጭት ሳቢያ ወደ የአካባቢያቸው ተመልሰው የመረጣቸውን ህዝብ ማነጋገር እንዳልቻሉ ተናግረዋል። ሁለቱም አካላት ያልተስማሙባቸውን ጉዳዮች በግጭታቸው እየተቸገረ ሰላም ለናፍቀው ህዝብ ይፋ እንዲያደርጉና ድርድሩን እንዲቀጥሉ የምክር ቤቱ አባላት ገልጸዋል። የዚህን ጉዳይ ዝርዝር ፀሐይ ዳምጦ በታንዛኒያ ዳረሰላም ለሁለተኛ ጊዜ ተካሂዶ ያለ ስምምነት የተጠናቀቀው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ድርድር ዝርዝር ሂደትና የተቋረጠበት ምክንያት ለህዝብ ይፋ እንዲደረግ ከጠየቁት የህዝብ ተወካዮች ምክር ቤት አባላት አንዱ ዶክተር ከፈና ይፋ ናቸው። ከምዕራብ ሸዋ ደንዲ ወረዳ ተመርጠው ወደ ምክር ቤቱ የገቡት ዶክተር ከፈና ድርድሩ የተቋረጠበትን ምክንያት ግልጽ መደረጉ እጅግ አስፈላጊ እንደሆነ አስገንዝበዋል። መንግስታችንም የኦሮሞ ነጻነት ምባር እየተደራደረ ያለው በህዝቡ ጉዳይ ላይ ማለት ነው። ስለዚህ ያልተስማሙባቸው ነጥቦች ምንድን ናቸው? የኦሮሞ ነጻነት ግንባር ያነሳቸው ሀሳቦች ነጥቦች፣ እናም በመንግስት በኩል ተቀባይነት ያላገኙ ነጥቦች ምንድን ናቸው? ይህ ህዝቡ ማወቅ መቻል አለበት። ሁለተኛ በመንግስት በኩል ለድርድር እየቀረቡ ቅድመ ነጥቦች ምንድን ናቸው? የኦሮሞ ነጻነት ግንባርስ ከነዚህ ነጥቦች ላይ በየትኛው መስማማት ያልቻል ብሎ ህዝቡ በሚገባ መረዳት ማወቅ አለበት። የማወቅ አቶ ቶላ ሀይሉ የተባሉ የፓርላማ አባል ደግሞ በክልሉ ባለው የጸጥታ ችግር የተነሳ ለሶስት ተከታታይ አመታት ከተመረጡበት የምዕራብ ወለጋ ዞን ሀሩ ወረዳ ነዋሪ ጋር ተወያይቶን እንደማያውቁ ገልጸዋል። ከግማሽ በላይ ጸጥታ ችግር እንዳለበት ይታወቃል። እኔ ደግሞ የተመረጥኩት ወለጋ ነው፣ መሄድ አልቻልኩም። እኔ ብቻ አይደለም፣ አራቱም ወለጋ ዞኖች፣ እዚህ ሻው አካባቢ ወደ ጉጂ ብዙ ተወካዮች ሄዱ። ህዝቡን መወያየት አይችሉም። ምክንያቱ ደግሞ የጸጥታ ችግር ነው። እኛ ሄደን ህዝቡን አዋይትን፣ የህዝብ ችግር ሪፖርትን ለይትን ለአስፈጻሚ አካል ለማቅረብ የሰላም ሜዳ ያስፈልጋል። ሰላም ከሌለ ህዝብ ከኛ ጋር መዋየት አይችልም። እንደራሴው አክለው በክልሉ ለዓመታት የቀጠለ ግጭት ነዋሪውን ለብዙ ማህበራዊና ምጣኔ ሀብታዊ ችግር እንደዳረገው አስረድተዋል። አንደኛው በቀጥታ ሁለቱ አካላት በሚጋጩበት ጊዜ በሚተኩሱበት ጊዜ ይሞታል በጥይት ይህ በቀጥታ ነው። ሁለተኛው በተጓዳጅ ደግሞ የተጎዳ አለ በበሽታ በልማት እጦት በዝርፊያ እየተጎዳ አለ እና ህዝቡ ባለፉት አምስት ዓመታት እስፔሻሊ ወደ ምዕራብ ኦሮሚያን ከወሰድ ከዚህ ከሻዋንም ጨምሮ ደቡብ ኦሮሚያንም ወደ ጉጂም ጨምሮ ተማሪ በአግባቡ መማር አይችልም። ብዙ ቦታ ላይ ብዙ ወረዳ ላይ ባንክ ተዘርፎ ህዝብ ያለ ባንክ ስድስት ወር አንድ ዓመት ሁለት ዓመት ይቀመጣል። እንደ ልቡ መታከም አይችልም። የጤና አገልግሎት በአግባቡ አይሰጥም። ለምሳሌ ወደ ወለጋ አካባቢ ብዙ ወባ ወረርሽኝ ተነስቶ ብዙ ሰው በወባ ሞቷል፣ አልቋል። ይህ ማለት የሰላም እጦት ነው። ድሮ በጊዜው አጎበሪና መድኃኒት ይቀርብ ነበር። አሁን ግን በሰላም እጦቱ ይህንን መድኃኒት በጊዜ መቅረብ እና ለህዝቡ ማድረስ ስላልተቻለ ይሄ ችግር ተፈጥሮ ብዙ መስዋዕት ከፍሏል ማለት ነው። ህዝቡ ከምዕራብ ወለጋ ዞን መንዲ ወረዳ የተመረጡት ሌላዋ የፓርላማ አባል ሚባል ወይዘሮ ቤትላይ መኮንን በምክር ቤቱ ደንብና አሰራር መሰረት የተመረጡበትን አካባቢ ህዝብ በአመት ሁለት ጊዜያት ማወያየት እንደምጠበቅባቸው ጠቅሰው በጸጥታ ችግር ምክንያት ግን ተፈጻሚ ማድረግ እንዳልቻሉ ተናግረዋል። የኦሮሚያ ክልልን ከወከልነው እንደራሴዎች ውስጥ እኔ ብቻ ሳልሆን ግጭቶች ከቀጠሉባቸው አካባቢዎች የተመረጥ ነው። አብዛኛዎቻችን ወደ ምክር ቤቱ ከገባን በኋላ ተመልሰን የመረጠንን ህዝብ ጎብኝተንና አወያይተን አናውቅም። በአካል ለመሄድ ባንችልም በተለይም በምዕራብ ወለጋ ዞን ውስጥ በጣም ብዙ ችግሮች እንዳሉ እንሰማለን። ስለዚህ ለችግሩ የመጨረሻ እልባት የሚሰጥ ድርድር እንዲደረግ ጥሪ እናቀርባለን። የአሜሪካ ድምጽ ያነጋገራቸውን ሶስቱን የህዝብ ተመራጮችን ጨምሮ ሰማንያ የፓርላማ አባላት በኦሮሚያ ክልል ለቀጠለው ግጭት በትግራይ ክልል የተደረገው አይነት ሰላማዊ መፍትሄ እንዲፈለግ ባለፈው ታኅሳስ ወር ለጠቅላይ ሚኒስትሩና ለህዝብ ተወካዮች ምክር ቤት አፈ ጉባኤ ደብዳቤ መጻፋቸው ይታወሳል። የምክር ቤት አባላቱ ሁለቱም አካላት ያልተስማሙባቸውን ነጥቦች ለህዝብ ይፋ አድርገው ለሶስተኛ ዙር ድርድር መቀመጥ እንደሚጠበቅባቸው አሳስበዋል። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ከትናንት በስቲያ ሮቡ ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ብጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለው አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀድመ ብላ ፀሐይ ያስደመጠችን የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስድናል። በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር ያለ ውጤት መጠናቀቁ ተስፋቸው እንዳጨለመባቸው ተናግረዋል። ከተፈናቀሉበት ከ2011 ዓ.ም ጀምሮ በመጠለያ ጣቢያና ከማኅበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹት አስተያየት ሰጪዎቹ በሰላም ድርድሩ ተወልደው ወዳደጉበት ቀዬ ተመልሰው ዳግም ለመቋቋም ተስፋ ሰንቀው እንደነበረ ገልጸዋል። ድርድሩ ያላንዳች ውጤት በመቋጨቱ ግን ችግራቸውን እንደሚያራዝመው ተናግረዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ በበኩላቸው ተፈናቃዮችን የመመለስ ዝግጅት እየተደረገ ያለው በሰላም ድርድሩ ላይ በመመስረት እንዳልሆነ አስታውቀዋል። አስቴር ምስጋናው ዝርዝሩ ይዛለች። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉትን የሰላም ድርድር ሂደት በንቃት እንደተከታተሉ በኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ ለ አርባ አመታት እንደኖሩ የሚናገሩት አቶ ባዬ ምልክት ለአሜሪካ ድምጽ ገልጸዋል። በ2012 ዓ ም በነበረው ግጭት ከወረዳው ተፈናቅለው በአሁኑ ወቅት በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ባዬ በድርድሩ ሂደት ያደረባቸውን ተስፋና በፍጻሜው የተሰማቸውን ሀዘን እንደሚከተል ተከታተለው ያስረዳሉ። በጥሩ ተስፋ ነበር። ምክንያቱም አሁንም የኦሮሚያ ክልል መንግስትና አማራ ክልል መንግስት እየተደራደሩ ወደ ቦታች ትመለሳላች እያሉ ተስፋ ሲሰጡና በዚያ መካከል ደግሞ ሁለቱ እርቅ ሊያረጉ ነው ሲባል በጣም ነበር ጥሩ ተስፋ ነበር። አነግበን ነበር፣ ግን የህልም እንጀራ ሆነ። እንደገና ተፋረሱ ሲባል በጣም ነው ያዘን። ነው እኛም ያለ አምስት አመት ሙሉ ዝም ብለን ያቺን ንብረታችን ጥለን በየቦታው እናት እንደሌለው ልጅ እየባዘዝ ነ ስለዚህ የኛ መፍትሄ ያገኛል ባልበት ወቅት የነገርም ሲሆን በጣም የተሰማል። እና እባካችሁን ወደ ድርድር ተመለሱ፣ ነው ምን እኔ ወደ ሰላም ተመለሱ ወደ ሰላም ድርድር ብቻ ደግሞ እርቅ ከለላ ዝም ብሎ ነጋ ድርድር ቀጋ ድርድርታን እርቅ ቢያደርጉ እርቅ ቢያደርጉ የሚ ነው እኔ የማስተባለው ነው። እርቅ ያድርጉ። ትውልዳቸው እድገታቸውን በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ እንደነበር የሚናገሩትና በአሁኑ ሰዓት በሰሜን ወሎ ዞን ከሰባት ልጆቻቸው ጋራ በጃራ መጠለያ ጣቢያ የሚገኙት አቶ መሐመድ ሁሴንም የሰላም ድርድሩ አንዳች ተስፋ ያመጣልናል ብለው ጠብቀው እንደነበር ተናግረዋል። ድርድሩ ሲኖር ትንሽ ተስፋ ነበረን። ምናልባት ይህ መደራደር አርሲዎችም ለሕግ እንዲቀርቡ ያደርጋሉ፣ አገርንም ያረጋጋል፣ እኛም ሀገራችንን ልናገኝ እንችላለን የሚል ተስፋ ነበረን። ግን ድርድሩ ሲፈርስ ያው ቀጥሎ እዛ የተረፉት ራሱ መውጫ እንደሌላቸው ነው እኛ የተረዳ ነው። የአማራና የኦሮሚያ ክልል ከፍተኛ ባለስልጣናት ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል የሚገኙ ተፈናቃዮችን ወደ ሰላማዊ የኦሮሚያ ክልል አካባቢዎች ለመመለስ ከአንድ ወር በፊት በባህር ዳር ከተማ እንደተወያዩ ዘግበን ነበር። ከውይይቱ በኋላ በያዝነው ወር መጀመሪያ ላይ የመንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር የሰላም ንግግር ተካሂዷል። ይሁንና ያለ ውጤት መጠናቀቁ ከዛሬ ነገ ወደ ቀያችን እንመለሳለን እያሉ የሚጠባበቁ ተፈናቃዮችን አሳዝኗል። ከነርሱ አንዱ የሆኑትና በ2011 ዓ ም ከምስራቅ ወለጋ ዞን ሊሙ ወረዳ ተፈናቅለው በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ጌትነታቻም ወደ ነበሩበት ቄ ለመመለስ እያሰቡ እንደነበር ተናግረዋል። ወደም ያሳደግንበት ጋሪ መሰረትበት ሀገር በተስፋ እየጠበቅነው ነበረ። ያው እንግዲህ እንደ ተስፋ እንደጠበቅነው አይደለም። እንግዲህ ለወደፊት ዞን መንግስት ድርድሩ እንዳያቋርጥ ያው ህግ የበላይነት አስከብሮ ወደ ቀያችን እንድንመለስ ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ እንደሰ ለገሰ ደግሞ ተፈናቃዮችን ወደ ነበሩበት የመመለስ ዝግጅት እየተደረገ እንደሆነ ገልጸው ከሰላም ድርድሩ ጋራ ግን ምንም የሚያገናኘው ነገር የለም ብለዋል። ተፈናቃዮቻችን ለመመለስ እኛ እያወያ እየተለያየን ነው። በየደረጃው ውይይት እየተካሄደ ነው። ከድርድሩ ጋር ተያይዞ እና ተፈናቃዮችን ከመመለስ ጋር ተያይዞ የሚያገናኘው ነገር የለም። ክልሉ መንግስት ችግሩ የተከለበት እና አስተማማኝ የጸጥታ መዋቅር የተደራጀበት አስተማማኝ አመራር ያለበት በአጠቃላይ ሰላማዊ ቀጠና ወደ ሆኑት አካባቢዎች ነው ተፈናቃይ የሚመለሱት። በአማራ ክልል ከኦሮሚያና ከሌሎች አጎራባች ክልሎች የተፈናቀሉ ከስድስት መቶ ሺህ በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከተፈናቃዮች ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ ሶስት መቶ ሺህ እንደሚደርሱ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋናው። ሚኒስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ መዲናዋ አዲስ አበባ ይወስደናል። ባለፈው ሳምንት እሁድ በአዲስ አበባ ከተማ በተካሄደው ሀያ ሶስተኛው ዙር ታላቁ ሩጫ በኢትዮጵያ ላይ የተሳተፉ ወጣቶች ሁከትና ብጥብጥ ማነሳሳት በሚል ለእስር እንደተዳረጉ ጠበቃቸው ለአሜሪካ ድምፅ ተናግረዋል። ወጣቶቹ በምርመራ ወቅት የፖለቲካ መልዕክት ያለውን ዘፈን ዘፍናችኋል እንደተባሉ ጠበቃና የህግ አማካሪ ሰለሞን ገዛሀኝ ገልጸዋል። ከታሳሪዎች መካከል አራቱ ቲክቶክሮችና ዩቲበሮች እንደሆኑ ጠበቃው ጠቅሰው ከእሁድ ጀምሮ በተለያዩ ቀናት የተያዙ ቢሆኑም እስካሁን ድረስ ግን ፍርድ ቤት እንዳልቀረቡ ተናግረዋል። አንድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባልም ከታላቁ ሩጫ ጋር በተገናኘ ከውድድር በፊት ታስረው ጉዳያቸውን በፍርድ ቤት እየተከታተሉ እንደሚገኙ የፓርቲው የጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይዟል። ባለፈው እሁድ ህዳር 9 ቀን 2016 ዓ ም በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ ሶስተኛ ፖሊስ ጣቢያ የታሰሩ 12 ወጣቶችን ዛሬ በአካል አግኝተው ማናገራቸውን ጠበቃና የህግ አማካሪ ሰለሞን ገዛኸኝ ገልጸዋል። ሁከትና ብጥብጥ ለመፍጠር የፖለቲካ ዘፈን ዘፍናችኋል መባላቸውን ከታሳሪዎቹ ማረጋገጣቸውንም ተናግረዋል። እስካሁን ባለኝ መረጃ ዛሬም ባገኘሁት መረጃ አስራ ሁለት ልጆችን ጠርቼ አናግሬያለሁ። አስራ ሁለቱም ልጆች ከተለያየ አካባቢ የታሰሩት፣ ሁሉንም ጠይቂያቸዋለሁ። እያንዳንዶቹንም ሳናገራቸው ምንድን ነው ያው ከዚህ ከታላቁ ልጅ ጋር በተያያዘ ከዛ ጋር በተገናኘ ነው ጠየቁን ያሉት። በምርመራ ወቅት የጠየቁን ምንድን ነው ያው ከአዲስ አበባ ላይ ሁከትና ብጥብጥ ፈጥራችኋል የሚል ነው ያው እዛ ሩጫ ላይ በተሰማው ዘፈን ላይ ስዘፍኑ ነበረ፣ አብራ ሲጨፍሩ ነበረ የሚል ነው። ያንን የፖለቲካም መዝሙርና ዘፈን ዘፍናቸዋል በሚል ነው። እነሱ የመለስንላቸው ምንም ነገር የለም እኛ ያደረግነው ነገር የለም የሚል ነው። ለምሳሌ አንደኛው አላዛ ደማር የሚባል ልጅ እኔ ትናይ አዝናኝ አዝናኝና አስቂኝ ቪዲዮዎችን ነው የምሰራው አለ። እና ብዙ ከሁለት መቶ ምናምን ሺ ብር በዋስ ተፈታ ያለኝ እኔህን ነው የሚሰራው። ከዛ ውጭ ሌላ ፖለቲካ ስራ አልሰራም አልኳቸው። ሁሉም እንደዛ ነው የሚሉት። ታስረው የተለቀቁ ወጣቶችም መኖራቸውን የገለጹት ጠበቃው አሁን በእስር ላይ የሚገኙት አስራ ሁለቱም ወጣቶች ወንዶች ናቸው ብለዋል። ከእነርሱም አራቱ ቲክታክና ዩቲዩብን በመሳሰሉ ማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቁ እንደሆኑ ጠቅሰው እስካሁን ፍርድ ቤት እንዳልቀረቡም አመልክተዋል። በተያዙ በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ ነበረባቸው። ለምሳሌ የቡድን ለከሳር የተያዘ አለ፣ አልቀረቡም። ሐሙስ ዕለት የተያያዙ አሉ፣ ትናንትና ማለት ነው። ረቡዕ ዕለት የተያያዙ አሉ ሰዓት መቅረብ ያለባቸው ነው። አርባ ስምንት ሰዓት የሚያርሞላቸው አልቀረቡም። በተያያዘ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባል የሆኑት ሰለሞን አላምኔ ከታላቁ ሩጫ ጋር በተያያዘ በዋዜማው ቅዳሜ ዕለት በቁጥጥር ስር መዋላቸውን የፓርቲው ጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምፅ ተናግረዋል። ፖሊስ አቶ ሰለሞንን በሩጫው ላይ ሁከትና ብጥብጥ ለመፍጠር አስበዋል በሚል እንደጠረጠራቸውና ሰኞ ዕለት ፍርድ ቤት እንደቀረቡም ወይዘሮ ቀለብ ገልጸዋል። የድርጅቱ የብሔራዊ ምክር ቤት አባል ነው። የክፍለ ከተማ አመራር ነው። ሲዳማ ላይ ለአንድ ወርና ከዛ በላይ ታስሮ ቆይቷል ባለፈው በነበረው አፈሳ ጊዜ። ከዛ በኋላ አሁን ከተፈታ ቅርብ ጊዜ ነው የተፈታው። ነገር ግን አሁን ከዚህ ከታላቁ ሩጫ ጋር ተያይዞ ቅዳሜ ከሰዓት ነው ከሚሰራበት ቦታ ሄደው የያዙትና የታሰረው እና አሁን ፍርድ ቤት ቀርቧል። አራዳ ፍርድ ቤት ቀርበው የፓርቲው ጠበቃ ሳምሶን ባል ጠበቃ አለ። እሱ እንግዲህ ችሎት ላይም ተገኝቶ ነበረ። ሁከትና ብጥብጥ በሚል ነው የአስር ቀን ቀጠሮ ተሰጥቶታል። ከታላቁ ሩጫ በኢትዮጵያ ጋር በተያያዘ ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን ማረጋገጥ አልቻልንም። የታሳሪዎቹን ጉዳይ በተመለከተ ከፌዴራል እንዲሁም ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግነው ጥረት የሕዝብ ግንኙነት ኃላፊዎቹ ስልክ ባለመነሳቱ አልተሳካልንም። በዚህ ጉዳይ ላይ ከመንግስት በኩል እስካሁን በይፋ የተሰጠ መግለጫም የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት፣ አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሳነች ወረዳ በኦሞ ወንዝ መጥለቅለቅ የተፈናቀሉ ከ790 በላይ አርብቶ አደሮች በቂ ሰብአዊ ድጋፍ እንዳልቀረበላቸው ለአሜሪካ ድምፅ በስልክ ተናግረዋል። የዳሰነች ወረዳ አስተዳደር አቶ ፍቅረ ማርያም አይሞላ በቂ ድጋፍ እንዳልቀረበ አምነው የተሟላ እርዳታ ለማድረስ እንቅስቃሴ እንደተደረገ እንደሆነ አስታውቀዋል። በጎርፍ ሙላት ለተፈናቀሉ ዜጎች ድጋፍ ማግኘት በሚቻልበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋር እንደመከሩም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ እና የድርጅቱ የህጻናት መርጃ ቢሮ በተናጠል ባወጧቸው ሪፖርቶች ተጎጂዎች በቂ ድጋፍ እየቀረበላቸው እንዳልሆኑ ጠቅሰው የተጠናቀረ ድጋፍ እንዲቀርብላቸው ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ይነግረናል። ከዳሰነች ወረዳ ተፈናቃዮች አንዱና የአብዛኞቹ ተወካይ መሆናቸውን በስልክ የገለጹት አቶ ታደሰ ዶሼም ተፈናቃይ አርብቶ አደሮች በቂ እርዳታ እንዳልቀረበላቸው ተናግሯል። ሁለት ሰው አንድ መዳበሪያ ነው የሚሰጣ። ይሄ ደግሞ ብዙ ቤተሰብ ብዙ ልጆች ያሉ ቤትም ቤት ሞልቷል፣ እና በቂ አይደለም። ምግቡ ሸራ እየተሰጠን ነው፣ ሸራም በቂ አይደለም። ግማሾቹ ቤቶቹ አሁን ሸራ የላቸውም በቂ ሸራ አልመጣም። የሚመጣልን ውሃ ከኦሞ በቦቲ ነው የሚመጣ። ይህም ደግሞ ያው እንግዲህ ዘላቂ አይደለም። ህዝቡም ደግሞ ከዛ ከንትኑ በላይ ነው ያሉት። አሁን ውሃን ላይ የተጣሉ ነው ያሉት። በጣም ስቃይ ነው። ሌላ አስተያየት ሰጪ አቶ እምነት ጋሻው ድጋፍ ለማቅረብ በተለያዩ ወገኖች ጥረት ቢኖርም ተፈናቃዮች ያለምንም ምግብ እርዳታና መጠለያ ሜዳ ላይ መውደቃቸውን ይናገራሉ። መጠለያቸውን እንኳን አፍርሰው በጀልባ እያሸሹ ነው ያሉት። ያንን አሁን ዝናብ ቢመጣ ራሱ ህጻናት መጫት እናቶች አሉ፣ የሚጠለሉበት የለም። እነዛ እነዛ ነገሮች በጣም ያስፈልጋቸዋል። ሰው ያለው በጣም ሜዳ ላይ ነው። ውሃውን ነው እዛው እየተጠቀሙ ያሉት። አሳ ነው የሚያሰግሩት። ከዛ ውጭ የምርታቸውንም ግማሹ ማምጣቱ ጋር እንዳልቻለበት ሁኔታ ነው ያለው። ኤመርጀንሲ ስቶክ ላይ ነበረ ነገር ነበረ የተወሰኑት ለማዳረስ ተሞክሯል። አሁን ግን ሲሪየስ ችግር ውስጥ ናቸው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩንኦቻም ባለፈው ሳምንት ሐሙስ ሂዳር ሰባት ቀን ሁለት ሺ አስራ ስድስት አመተ ምህረት ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት ስልሳ አምስት በመቶ በኦሞ ወንዝ ጎርፍ መጥለቅለቁን አስታውቆም የዳሰነች ወረዳን ጨምሮ በጎርፍ በተጠቁም የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ አርባ ቀበሌዎች ውስጥ ሰላሳ አራቱ በጥቂቱ ቀናት ውስጥ በተባባሰ የኦሞ ወንዝ ጎርፍ እንደተጥለቀለቁና በውሃ እንደተዋጡ የወረዳው አስተዳደር ለአሜሪካ ድምፅ አስታውቋል። በጎርፉ የተፈናቀሉትም 79 ሺህ ሰዎች መሆናቸውን ጨምሮ ገልጿል። ይህንን ተከትሎ ተፈናቃዮች ለተላላፊ በሽታና ወረርሽኝ ሊጋለጡ ይችላሉ የሚል ስጋት እንዳደረባቸውም አቶ እምነት ጋሻው ገልጿል። ከዚህ ፊት ያሉ እዛ አካባቢ በተደጋጋሚ በአተት የሚጠቃ አካባቢ ነው። ስለዚህ እና ወባ ይሄ ውሃው በየቦታው ነው ተኝታ ያለው፣ ለዛ አጎበር ያስፈልጋል። ወባ ትንኝና እነዚህ ውሃ ወለድ በሽታዎች ይከሰታሉ ተብሎ ስጋት አለ። የዳሰነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመላም ድጋፍ ለማቅረብ እንቅስቃሴ የተደረገ ስለመሆኑ ጠቅሰው በቂ አለመሆኑን ለአሜሪካ ድምጽ በስልክ ተናግሯል። ህሎች የቀረቡ ነው። ነገር ግን ከህዝብ ቁጥሩ አንጻር በቂ አይደለም። ነገር ግን ጆብ የሚባል ፕሮጀክት አለ። በወርድ ብዥን ስር ስልሳ ሁለት ሺ ዘጠኝ መቶ ሰባ የሚሆን ኢል አቀርባለሁ ብለዋል። በሙላቱ የተፈናቀሉ ዜጎች ድጋፍ ማግኘት በሚችሉበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋራ መምከራቸውን ማስረድተዋል። ድጋፍ ሲባል የሰው ልጅ መብዛቱ ጋር ተያይዞ ገና ይቀረናል። ቀጣይ መደገፍ ያለብን፣ እየተደገፈን መሄድ አለብን። በተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ዩኒሴፍ በወረዳው የተፈናቀሉ በሺዎች የሚቆጠሩ ቤተሰቦች በተለይም ሕፃናት መጎዳታቸውን ጠቅሶ ድርጅቱ ድጋፍ እንደሚያደርግ ገልጾ ዳሩ ግን በሚመለከታቸው አካላት ከፍተኛ የሆነም ሰብአዊ ድጋፍ ማቅረብ እንደሚያስፈልግ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የምሽት ስርጭት ነው እየተከታተላችሁ የምትገኙት። በአሁኑ ሰዓት ዋሽንግተን ዲሲ ላይ ከቀኑ 7 ሰዓት ከ28 ደቂቃ ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ28 ደቂቃ። ወደ ቀሪ ዘገባዎቻችን እናልፋለን። የአዲስ አበባ ከተማ አስተዳደር በሰባት የመንግሥት መሥሪያ ቤቶች የሚገኙ 24 አገልግሎቶችን ለግሉ ዘርፍ በውክልና ለማስተላለፍ እንደወሰነ አስታውቋል። የከተማ አስተዳደሩ ከውሳኔው ላይ የደረሰው የመንግሥት ተቋማትን አገልግሎት አሰጣጥ ለማሻሻል እንደሆነ በከንቲባ ጽህፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ባለሙያዎችን አነጋግረው ቀጣዩን ዘገባ አጠናቅረዋል። የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹም መካከል አንዱ በሰባት የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለሶስተኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽህፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ አስታውቀዋል። ግንባታ ፈቃድ እና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የነዚህ አገልግሎቶች ወደ 24 ይሆናሉ። አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጸዋል። አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም አገልግሎቱን ተደራሽ ለማድረግ ነው አንዱ ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥም ነው። ሶስተኛ፣ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የስራ እድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን። በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምፅ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ። ካፓሲቲው እና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያን በማድረጉ በበጀት የሚያተርፍ ከሆነ በስራ ቅልጥፍና የሚያተርፍ ከሆነ ደንበኛም በማርካት የተሻለ መፈጸም የሚቻል ከሆነ አትራፊ ነው የሚሆነው። ያ ኮንትራቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል። የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎዎች ሊተገበሩ ይገባል ይላሉ። ዋኑ ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክሲማይዝ ማድረግ በሚፈልግበት ዕለት ደግሞ ትርፍን በጣም ማብዛት ስትፈልግ ወጪን ትቆጥባለ። ወጪን ስትቆጥብ ደግሞ የስራውን ጥራት እንዲቀንስ ታደርጋለህ ለማስረት ያ ማስረት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መስረት ነው። በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ። ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል። በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ከአሜሪካ ድምፅ በቀጥታ የተሰማ የሚገኘው የአርብ ምሽት ስርጭታችን ይቀጥላል። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ አሁን ላይ እንሸጋግራለን። የመጀመሪያው መሰናዷችን ደግሞ በመዲናው አዲስ አበባ ስለሚታየው የመኖሪያ ቤት እጥረት የሚናገር ነው። በከተሞች የሚታየውን የመኖሪያ ቤት እጥረት በዘላቂነት ለመፍታት የመሬት ፖሊሲ ማሻሻያ ማድረግ እንደሚያስፈልግ የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህር አርክቴክት ዮሐንስ መኮንን ገልጸዋል። የአዲስ አበባ ከተማ ነዋሪዎች በበኩላቸው የጋራ መኖሪያ ቤት እጦትና የተጋነነ ኪራይ የፈተናቸው እንደሆነ ለአሜሪካ ድምፅ ተናግረዋል። በጉዳዩ ላይ የአሜሪካ ድምፅ የከተማ አስተዳደሩን ምላሽ ለማካተት ያደረገው ጥረት ባይሳካም መንግስት ችግሩን ለመፍታት አዲስ አማራጮችን እየተገበረ እንደሆነ ከንቲባዋ ከዚህ ቀደም እንደተናገሩ ይታወሳል። አስማማው ነው። ተከታዩን ዘገባ አሰናድተዋል። የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹም መካከል አንዱ በሰባት የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለሶስተኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ አስታውቀዋል። ግንባታ ፈቃድ እና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የእነዚህ አገልግሎቶች ወደ 24 ይሆናሉ። አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጸዋል። አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም የአገልግሎቱን ተደራሽ ለማድረግ ነው አንዱ። ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥም ነው። ሶስተኛ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የስራ እድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን። በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምፅ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ። ካፓሲቲውና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያም በማድረጉ በበጀት የሚያተርፍ ከሆነ በስራ ቅልጥፍና የሚያተርፍ ከሆነ ደንበኛም በማርካት የተሻለ መፈጸም የሚቻል ከሆነ አትራፊ ነው የሚሆነው። ያ ኮንትራቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል። የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎዎች ሊተገበሩ ይገባል ይላሉ። ቋሚ ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክስማይዝ ማድረግ በምፈልግበት ሂደት ደግሞ ትርፍን በጣም ማዛር ስትፈልግ ወጪን ትቆጥባለህ። ወጪን ስትቆጥብ ደግሞ የስራውን ጥራት እንዲቀንስ ታደርጋለህ ለማትረፍ ያ ማጥራት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መሰረት ነው በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለው እየተከታተላችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው። በአዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዘ ዲስራፕተርስ ዴን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ይገኛሉ። ወጣቶቹ በየሳምንቱ አንዴ ኤ ኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ እየተሰባሰቡ ያጋጠሟቸውን ችግሮች እንዲሁም በጎ ልምዶች ይጋራሉ። ዲስራፕተርስ በአውዳዊ ትርጉሙ ሲታይ ያለውንና ነባሩን የሚለውጥ የሚቀይር ማለት ነው። የሥራ ፈጣሪ ማኅበረሰቡ በንግድ ዘርፍ ትስስርን በመፍጠርና በመረዳዳት አዎንታዊ ተጽዕኖ ማሳደር የሚችል ማኅበረሰብን የመገንባት ህልም ይዞ እየሠራም ይገኛል። አጋር መሥራቾቹን ዶክተር ታምራት ሱልጣንና አቤኔዘር ባዬ ከአሜሪካ ድምፅ ጋር ቆይታ አድርገዋል። የደንገረመናት ያነጋገረቻቸው መሰናዶ መቀጠል ይሰማል። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣን እና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣ መነሻ የነበረው ነገር ምንድን ነው? ከኛ ጋር አብሮ አፖርቹኔትሊ ዛሬ ማድረግ አልቻለም ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ነው ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር የተወሰኑ ጊዜቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ግን ያደረገው ስእንትን የሆነ ካዋል የሆኑ ነገር ነበር የነበረው እስኪ እንገናኝ እና የቴክ ወይም እንደ የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ሰው ለምንድን ነው ቡና እየጠጣን ሳምንቱን ሙሉ ነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው። ዶክተር ታምራት ሱልጣን ዘ ዲስራፕተርስዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ ዕቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል ዘ ዲስራፕተርስዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌዎች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የሚያገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ እንደ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ደግሞ ስራ መፍጠር አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚሆኑ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለንን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራ። ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል። ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፕኒ ለመጀመር አስቤ ጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ የማናውቃቸው ነገሮች ስለነበሩ ብዙ እንዲህ አድርጉ እንዲህ አድርጉ ብሎ የሚመክረን ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጅባመሩ ቅዳሜ የተገናኝተን ቡና እየጠጣን እናውራ፣ ቡና እየጠጣን ስለ ቢዝነስ እናውራ ሌላ ቦታ ከምሉን ስለ ቢዝነስ መናይሻላል ተብሎ የተጀመረ ዲስራፕተር ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል ባህት መካከል አንዱ ከዚህ በፊት የተለመደው ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለትም እሱ ስለሆነ ስለዚህ ከዚህ በፊት ይታወቃል ከዚህ በፊት የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በእርስ ይፎካከላል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻልም ሊኖር ይችላል ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻልም እና እስኪ ይሄንን ስታተስኮ እንቀይር እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናደርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ሆኑ። ሲመሰረት ገና ሶስት ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከሁለት ሺህ በላይ ወጣቶችንም በማህበራዊ ሚዲያም እንደገና ደግሞ በየጊዜው በማዘጋጃቸው ግብሮች ላይ ማሳተፍ ችለናል። ነው አሁን ላይ ወደ አምስት የሚጠጉ መራግብሮች አሉ። እነዛም መራግብሮች አንደኛው በየሳምንቱ የምናዘጋጀው ሶሲ ሚታ ከሱ ሻገር ግን ዲስትራተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ አለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱ የቻለ ደግሞ መራግብር አለን። አንዳንዶቹን መራግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው እስካሁን አንድ

ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችለው መልክ ከታይረው አልተሰሙ። እነሱም በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን ምራ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ለናል። ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰር እና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲ እና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያ ዲያስፖራ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩ አሁን ላይ ቻይና ከቻይና ውጭ ደግሞ ደም ቅድም እንዳልኩ ማህበረሰብን ለማስጀመር ይሄንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶ የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አቤነ ዘርባዩ ዘ ዲስረፕተር ስደን ስላለው የነጥብ አያያዝና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድን ነው አይዲያው ኮንቴንት እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር እያንዳንዱ ሰው ኮንቴንት ግን ወደ ገንዘብ ወደ ኮይን መቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮሚኒቲ ፕ ላይ ሲመጣ ወይም ሻይና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ኮይን ይሰጠዋል። ማስተር ክላስ ሲሳተፍ አስር ኮይን ከሆነ አስር ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ይሰበስብና ነገር ሜንቶርሺፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንቶርሺፕ የሚቀይረው። ነገ ኮሚኒቲው አሁን ሪቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘብን ጀሬት ያደጉለን ብለን እናስላለን፣ እና ጀሬት በሚደረግበት ሰዓት ከሜዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያን ኮይን ወደ አይዲያ መየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚዩኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባ ሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። ኤደንን በእጅጉ አመሰግናለሁ። የአሜሪካ ድምፅን የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ቀደም ብለን አስታውቀነው ወደ ነበረው አንድ ዘገባ እንመልሳለን። ለተፈጠረው ችግርም በእጅጉ ይቅርታ እንጠይቃለን። በከተሞች የሚታየውን የመኖሪያ ቤት እጥረት ለመግታት እየተደረጉ ስላሉ ጥረቶችና ተያያዥ ጉዳዮች የሚያውሳው የአስማማዋየ ነው። መሰናዶው በመቀጠል ይሰማል። ነዋሪዎቿ በከፍተኛ ቁጥር እየጨመሩ እንደሚገኙ የሚነገርላት የኢትዮጵያ ርዕሰ መዲና አዲስ አበባ የዓመታት ጥያቄው አሁኑ ለቀጠለው የቤት ችግር የሚያዛልቃትን መፍትሄ ገና የዘየደችላት አትመስልም። ዛሬም ነዋሪዎቿ የቤት ባለቤት ሊሆኑ ቀርቶ ሰበብ እየፈለገ የሚኖረው የቤት ኪራይ ክፍያ በራሱ ፈተና እንደሆነባቸው ጠቅሰው ምሬታቸውን እየገለጹ ናቸው። ኤደን ኃይሉ ከእነዚህ ነዋሪዎች መካከል አንዷ ናት። እውነት ለመናገር ቤት ኪራይ በጣም እየጨመረ ያለው በቀን በቀን ማለትም ሞት ይቻላል እና በቃ ምን ሰራውም ለቤት ኪራይ ነው ማለት ይቻላል። የሚገርምህ ደሞዛችን እንዳለ ለቤት ኪራይ ነው ምንከፍ ነው ማለት ይቻላል። በጣም ከባድ ነው ያለው ነገር እንደው አንጻራዊ እንኳን ቱዛ ፖይንት ብነግርህ፣ በኮንዶሚኒየም ደረጃ ስቱዲዮ አስራ ሶስት ምናምን እየተከራየ ነው ያላቸው አስራ ሺ ምናምን ብር ማለት ነው እና የዛሬ ዋጋ እና አንድ ሳምንት በኋላ የሚሆነው ዋጋ በጣም ዲፈረንስ አለው ከምልክ በላይ ማለት ነው እና ከባድ ነው በጣም በርዕሰ ከተማይቱ በመምህርነት ስራው የሚያደረው ውብሸት ደግሞ የኑሮ ውድነቱ የቤት ኪራይ ጭማሪውን አባብሶታል ይላል። ይሁንና የከተማ አስተዳደሩ ከሚገነባቸው የጋራ መኖሪያ ቤቶች በአንዱ ዙር እጣ ይደርሰኛል እያለ አሁንም ቁጠባው እንደቀጠለ ተስፋውን ይናገራል። የቤት ኪራይ የኑሮ በጣም ከፍተኛ እንደሆነ ከሰዎች አቅም በላይ እንደሆነ ይታወቃል እና ያው በተስፋ ነው ሰው እየኖረ ያለው አሁን እና ኮንቲኒትሊም እንደዚህ መቆጠበው ራሱ አይታሰብም፣ ይከብዳል። በመሀል ያው ዋን ኤንድ ኦፍ ነገር ነው። እና በዚህ ሁኔታ ነው እንግዲህ ከዚህ በፊት እንደዚህ ለአምራን ብቻ ተብሎም የተጀመረ ነገር ነበረ። እና እሱን ነው ሰው እንዲም ተስፋ አድርጎ እየጠበቀ ያለው። እዛ ላይ የሰውም ቁጥር በጣም ጨምሯል። ነገሮች እየከበዱ ያሉ ይመስለኛል። የአዲስ አበባ ከተማ አስተዳደር ነዋሪዎች ለሚያቀርቡት አቤቱታ ምላሽ እንዲሰጡን የከተማዋን የቤቶች ልማት ኮርፖሬሽን ኃላፊዎች ብንጠይቅም ፈቃደኛ ሳይሆኑ ቀርተዋል። ይሁንና የከተማ አስተዳደሩ መኖሪያ ቤቶችን እየገነባ ለነዋሪዎች ሲያስተላልፍ የቆየበት የልማት ፕሮግራሞቹም የቤት እጥረት ችግሩን በታሰቡ ልክ እንዳልፈታለት ያምናል። ለዚህም ከግል ባለሀብቶች ጋር በመሆን አዲስ አማራጮችን እየተገበረ እንደሚገኝ ከንቲባ አዳነች አበቤ ከወራት በፊት አስታውቀዋል። የኪነ ህንፃ የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህሩ አርክቴክት ዮሐንስ መኮንን የከተማዋ የመኖሪያ ቤት ጥያቄ ለሁለት ተከታታይ ትውልዶች የዘለቀ ችግር እንደሆነ ያወሳሉ። ይሁንና ባለፉት ዓመታት የጋራ መኖሪያ ቤቶች በመገንባት ችግሩን ለመፍታት መንግስት የሄደበት መንገድ ከጅምሮም ስህተት እንደነበረ አርክቴክት ዮሐንስ ያስረዳሉ። የመጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከተለበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም ይሄን የሚያክል ትልቅ ጥያቄ ለመፍታት የተከተለበት መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ፣ አከፋፍላለሁ ብሎ አሰበና ና ልክ ልክ በሊዝ ኢኮኖሚ ወይም በሶሻሊስት ኢኮኖሚ እንደሚደረገው መንግስት ቤት ሰርቶ ለመስጠት ሞከረ አንድ ሚሊዮን ቤት በአምስት አመት ለመስራት የነበረው እቅድ ከሀያ አመት በኋላ ስንገመግሙ አምስት መቶ ሺህ አካባቢ ነው። ስለዚህ ችግሩን ለመፍታት የተሄደበት መንገድ ትክክል አልነበረም። ይሄንን ለማስታወስ በተለይ በሂውመን ሴትልመንት ላይ የሁለተኛ ዲግሪ የሶስተኛ ዲግሪ የሚያጠኑ ተማሪዎች የሰሯቸውን ጥናቶች ለማየት እድሉ ነበረኝ። የመፍትሄ የተከተልነው የቤት ችግር ለመፍታት የሄድንበት መንገድ የተሳሳተ ብቻ ሳይሆን ሌላ ችግር የወለደ ነበረ። እነኚህ የጋራ መኖሪያ ቤቶች መገንባታቸው ሀሳባቸው በራሱ ጥሩ ሆኖ ግን ወደ መሬት የሚወርዱበት ሶስት፣ አራት ሞዳሊቲ ወይም አማራጭ መከተል ይቻል ነበረ። ዜጎችን የሚያሳትፍ ባለሀብቶችን፣ አልሚዎችን የሚያሳትፍ ጭምር እንዲሆን ቢደረግ ኖሮ የተሻለ የሆነ ነበረ። ከዛ በተጨማሪ የነዋሪዎችን ማህበራዊ እሴት ወይንም ደግሞ ማህበራዊ መስተጋብራቸውን በጠበቀ ሁኔታ የምናለማበት መንገድ ሆኖ ቢሆን ጥሩ ነበረ። በአሁኑ ወቅት የመኖሪያ ቤት እጥረት ከመባባሱ የተነሳ በከተማዋ ማህበራዊ ምስቅልቅል እየፈጠረ ነው የሚሉት ባለሙያው ይህም በሕገ ወጥ መንገድ የሚገነቡ ቤቶች እንዲበራከቱ ምክንያት እንደሆነ ይጠቁማሉ። አዲስ አበባ ላይ አንድ ሶስተኛ ወይም ሰላሳ በመቶ የሚሆነውን የአዲስ አበባ የምንላትን አካል በትምህርት ቤት ቋንቋ ሲቲ ስፕራውል ነው የምንለው ወይም የጨረቃ ቤት ባልተጠና መንገድ የሚሰሩ ቤቶች ይሆናል። ምክንያቱም መንግስት የቤትን ችግር ለመፍታት የሚሄድበት መንገድ ችግሩን ቅድም እንዳልኩት ከመፍታት ይልቅ የበለጠ የሚያወሳስበው በቅርብ ጊዜ መፍትሄ ይገኛል ተብሎ እንዳይታሰብ የሚያደርገው ስለሆነ ዜጎች በራሳቸው መንገድ የቤት ችግራቸውን ለመፍታት ይህ መደበኛ በሆነ መንገድ ቤት ወደ መስራት ያ ደግሞ ከከተማ እቅድ ከከተማ የልማት እቅድ ውጭ በተቃረነ መንገድ መሰረተ ልማት የሌላቸው ለኑሮ ለስራና ለሌሎች ጉዳዮች ምቹ ያልሆኑ መንደሮች በመላው አዲስ አበባ ዙሪያ እንዲፈጠሩ አደረገ። እሱን ለመፍታት ደግሞ ሌሎች በመቶ ሺህ የሚቆጠሩ ዜጎችን በየወቅቱ ማፈናቀል፣ ቤታቸውን ማፍረስ ዋነኛ የመንግስት ስራ ሆኗል። ስለዚህ መንግስት ቀድሞ መስራት የሚገባውን የቤት ስራውን በትክክል ባለመስራቱ ወይም በተጠናና ሳይንሳዊ በሆነ መንገድ ባለመስራቱ ሌሎች ማህበራዊ ምስቅልቅሎችን፣ ሌላ ፖለቲካዊ ምስቅልቅሎችን ይዞብን የመጣ ይመስለኛል። የከተማ አስተዳደሩ የቤቶች ልማት ፕሮግራሙ ከ ሃምሳ አራት ቢሊዮን ብር በላይ ለደረሰ ዕዳ እንደዳረገው ይገልጻል። በዚህም ሳቢያ የአዲስ መኖሪያ ቤቶች ግንባታዎችን በማስቆም ከዚህ በፊት ተመዝግበው የባለቤትነት ዕጣ የሚጠባበቁ ነዋሪዎች በራሳቸው ቤት የሚገነቡበትን አማራጭ እንዳዘጋጀ በልዩ ልዩ የብዙሃን መገናኛዎች ሲያስታውቅ ቆይቷል። ይሁን እንጂ እንደ ሄደን ያሉ የእርሳ ከተማ ነዋሪዎች ግን አሁንም እጣ ያልወጣባቸው ቀሪ ቤቶች ይደርሱናል በሚል በተስፋ መጠበቃቸውን እንደቀጠሉ ይገልጻሉ። እኔ ተመዝግቤ ያለው እየቆጠብኩም ነው ያለሁት፣ ግን እስቲል አልደረሰኝም። በየጊዜው እጣ ይወጣል፣ የተወሰነ ሰው ይደርሰዋል። ግን ያው መስፈርቱ ምን እንደሆነ ባላቅም፣ አብዛኛው ሰው ግን እየተጠባበቀ ያለበት ሁኔታ ነው ያለው፣ እየቆጠበ እየተጠባበቀ ያለበት ሁኔታ ነው ያለው። ለአዲስ አበባ ነዋሪዎች ሌላ አማራጭ የሆነው የቤት ኪራይ ጭማሪው ከገቢያቸው ጋር ፈጽሞ የማይጣጣ በመሆኑ ኑሯቸውን እያናገው እንደሚገኝ ምሬታቸውን ይገልጻሉ። የቤት ኪራይ ዋጋን ለመወሰን የከተማ አስተዳደሩም ተደጋጋሚ መመሪያዎችን አውጥቷል። አርኪቴክት ዮሐንስ ግን ይህ መመሪያ አስተዳደሩ በሕግ ከተሰጠው ስልጣን ያለፈና ፋይዳውም ጊዜያዊ እንደሆነ ይተቻሉ። ከዚህ ይልቅ ችግሩን የሚመጥን ዘላቂ ልባት ማበጀት ላይ ማተኮር እንደሚገባ የኪነ ህንፃው ባለሙያና መምህር ይመክራሉ። ለዚህ ደግሞ የመሬት ፖሊሲን ጨምሮ ማሻሻያ የሚያስፈልጋቸው ሌሎች ህጎች ደግሞ ሊታዩ እንደሚገባ አርኪቴክት ዮሐንስ ያመለክታሉ። መሬት የመንግስት ነው በሚል እሳቤ ላለፉት ሁለት ትውልዶች ኢትዮጵያ ውስጥ መሬት ከተሞች አካባቢ በተለይ የካድሬዎች መጫወቻ መሆኑን ማሳያ እማኝ መጥራት አያስፈልግም። ለምሳሌ በየወቅቱ ክፍለ ከተሞች ችግር ገጥሞ ክፍለ ከተሞች ላልተወሰነ ጊዜ ተዘግተዋል የሚባሉ ክፍለ ከተሞች አሉ። ሲዘጋ ሁልጊዜ የሚዘጋ ወይም እንዲቆም የሚደረገው ከመሬት አገልግሎት ጋር የተገናኙት ፈጻሚ አካላት ናቸው። ሁልጊዜም የሌብነት የስርቆት ቦታ ስለሆነ ነው። ስለዚህ ዋነኛው የመሬት ቤትን ለመስራት ዋነኛው ግብዓት የሆነው መሬት ዋነኛው የመሬት ጥያቄ በመንግስት እጅ ስር እስካለ ድረስ እንደ መፍትሄ ይሆናል በቅርብ ይገኛል ብዬ አላምንም። ኢትዮጵያ ውስጥ የምንገነባቸው ቤቶች ከፍተኛ ወጪ በምናወጣባቸው ከውጭ ሀገር በምናወጣቸው ግብዓቶች ነበረ እስካሁን የምንገነባ ይህን አካሄድ ለውጠን ቢያንስ መደበኛ የሚባሉት የቤት መስሪያ ቁሳቁሶች ለምሳሌ ብረትን ጨምሮ አንዳንድ የፍጻሜ ወይም ፊኒሽንግ ግባቶችን ጨምሮ አገር ውስጥ ለማምረት መንግስት ድጋፍ አድርጎ ይህን ለሚሰሩ ባለ ሀብቶች ማበረታቻ ጭምር ተደርጎ እንዲሰሩ እያደረግን በሂደት ምናልባት ችግሩን እያቀለ የምንሄድ ይመስለኛል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት የከተማ መሬት የሕዝብ እንዲሆን መታሰቡን የሚያመላክት ፍንጭ ሰጥተዋል ያሉት ባለሙያው አርኪቴክት ዮሐንስ መኮንን እርሳችሁ ያስፈልጋል ላሉት የፖሊስ ለውጥም እንደተስፋ ሰጪ ጅማሮ እንደሚያዩት ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን አመሰግናለሁ። በመቀጠል ኤደን ኬንያ ስለዘረጋችው አዲስ ዲጂታል የጤና ሥርዓት የሚናገረውን ዘገባ ታቀርብልናለች። ሚልድሪድ ኦውጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 ዓመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል። ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሁፎች ያግዙናል። ይሄ መልካም ነው ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል። የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ የተቀበለችው የልጆቹ መረጃ በዲጂታል መያዙን እወደዋለው። ምክንያቱም ሁል ጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው። ባለፈው የጎርጎሮ ሳያኑ ዓመት የጤና መረጃ ስርዓቱን ለማዘመን ሁለት መቶ ሺህ ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰንዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ እመርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና ግልጋሎቶች ከሰባት መቶ ወደ አንድ ሺ ያድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው። እነዚህ ሰዎች በተለይም ደግሞ ኤችአይቪን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምረዋል። ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ችለናል። የአካባቢው መንግስት የኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረድቷቸዋል ይላሉ። አሁን መረጃዎችን ማየት አይጠበቅብንም ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬ ምሽት ስርጭታችን በዚህ ተጠናቋል። መልካም የሳምንት ማጠናቀቂያ ይሆንላችሁ። መልካም ጊዜ። Gida <laughs>